ትኩረት በአፍሪካ በህዝብ ብዛትና ኢኮኖሚ ከአፍሪካ ቀዳሚ ከሚባሉት ሀገሮች አንዷ በሆነችው ናይጄሪያ ከሁለት መቶ በላይ እንስት ተማሪዎች ከቺቦክ በቦኮ ሐራም ታጣቂ ቡድን ታፍነው ከተወሰዱ ከዓመት በላይ ተቆጠረ። ናይጄሪያውያን ልጆቻችንን መልሱ እያሉ ቢጮሁም ጠብ ያለ ነገር አልተገኘም። ደቡብ ሱዳን በስደት ጦርነትና ችግር ውስጥ ከሱዳን ነጻ የወጣችበትን አራተኛ ዓመት አክብራለች። የዛሬ ትኩረት በአፍሪቃ የትኩረት ጉዳዮች ናቸው። እሸት የበቀለ ነኝ። አብራችሁን ቆዩ። ለበርካታ ዓመታት በአስከፊ የእርስ በርስ ጦርነት ውስጥ አልፋለች። ነፃ ከመውጣቷ በፊት ከ2.5 ሚሊዮን በላይ ነዋሪዎቿን ለጦርነቱ ገብራለች። ደቡብ ሱዳን ነፃ ከወጣች በኋላም ቢሆን ነዋሪዎቿ በጦርነቱ ወላፈን ከመርገፍ አልተረፉም። ባለፉት አራት ዓመታት ብቻ ከ50 ሺህ ያላነሱ ነዋሪዎች ለሞት ተዳርገዋል። አዲሲቱ ሀገር ከሱዳን ስትገነጠል ቀድሞ በነጻነት ናፋቂ ዜጎቿና መገንጠልን ባቀነቀኑ ምዕራባውያን ዘንድ እንደ ትልቅ ስኬት ታይቶ ነበር። ከ19 ወራት በፊት በፕሬዚዳንት ሳልቫኪርና በያኔው ምክትል ፕሬዚደንት የአሁኑ አማጽያን መሪ ሪየክ ማቻር መካከል የተፈጠረው ልዩነት ወደ ተከታዮቻቸው ተዛምቶ በጁባ ጎዳናዎች ፈነዳ። የሁለቱን መሪዎች ነገዶች ዲንካና ኑዌሮችን አቃቃረ። የፕሬዚዳንት ሳልቫኪርና ሪየክ ማቻር አለመግባባትና ጦር መማዘዝ ከ2.25 ሚሊዮን በላይ ደቡብ ሱዳናውያንን ህይወት ማመሳቀሉን በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን የአፍሪቃ ህዝብ ግንኙነት ባለሙያ ካሪን ደግሩይል ይናገራሉ። ደቡብ ሱዳን ከ2 ሚሊዮን 225ሺ በላይ ሰዎች በማያባራ ግጭት ከመኖሪያ ቀያቸው ተፈናቅለው፣ 730ሺ ሰዎች አገራቸውን ጥለው ተሰደዋል። ብዙዎቹ የደቡብ ሱዳን አጎራባች ወደሆኑት ኢትዮጵያ፣ ኬንያ፣ ዩጋንዳ የተሰደዱ ናቸው። 1.5 ሚሊዮን ዜጎች ደግሞ በዚያው በሀገራቸው ከመኖሪያ ቀያቸው ተፈናቅለው በደቡብ ሱዳን የድንበር አካባቢዎች ይገኛሉ። ደቡብ ሱዳናውያን ነፃ የወጡበትን አራተኛ ዓመት ያክብሩ እንጂ ሰላምና እርጋታ እንደጎደለ፣ ነፃነቱም ጣዕም አልባ እንደሆነ አላጡትም። ሲቲዝን የተባለው ጋዜጣ አዘጋጅ ቪክቶር ኪኒዋኒ ለ19 ወራት በዘለቀው የእርስ በርስ ግጭት ምክንያት አራተኛው የነፃነት በዓል ትርጉም ማጣቱን ይናገራል። ብዙ ሰዎች አሁን በጦርነት ውስጥ ያሉትን ጨምሮ ወደ ሱዳን ተመልሰው መሄድ አይፈልጉም። ደቡብ ሱዳን ከካርቱም በመገንጠሏ የሚጸጸት የለም። ይሁንና ደቡብ ሱዳን በጥሩ ሁኔታ ላይ ብትገኝ ኖሮ ከፍተኛ ፈንጠዝያ በኖረ ነበር። ብዙ ሰዎች የሰላም ስምምነት ቢኖር ኖሮ ደስታቸው ከፍተኛ ይሆን ነበር ብለው ያምናሉ። የደቡብ ሱዳን ተፋላሚ ኃይላትን የሚያሸማግለው ኢትዮጵያ፣ ኬንያ እና ኡጋንዳን ያካተተው የምስራቅ አፍሪቃ የልማት በይነ መንግስታት በምህፃሩ ኢጋድ እስካሁን ጠብ ያደረገው ነገር የለም። በድርድሩ በቀጥታም ይሁን በተዘዋዋሪ የሚመለከታቸውና እጃቸውን ያስገቡት አሜሪካ፣ ኖርዌይ፣ የአፍሪቃ ህብረትና የተባበሩት መንግስታት ድርጅት በሳልቫኪርና ሬክ ማቻር ላይ ጫና ማሳደር ተስኗቸዋል። የተባበሩት መንግስታት ድርጅት ከዚህ ቀደም የአውሮጳ ህብረትና አሜሪካ የጉዞና የሀብት ማዕቀብ በተጣሉባቸው ስድስት የጦር መሪዎች ላይ ድጋሚ ማዕቀብ ጥሏል። ማዕቀቡም ይሁን በአዲስ አበባ ለወራት የዘለቀው የድርድር ሂደት እንስቶችን ከመደፈር ልጆችን ከግዳጅ ውትድርና አልታደጋቸውም። በአገሪቱ ዘላቂ ሰላም ማስፈን ካስፈለገ ተፋላሚ ኃይላቱ ለውሳኔና ድርጊቶቻቸው ተጠያቂ ሊሆኑ ይገባል የሚሉት የደቡብ ሱዳንን ቀውስ የሚከታተሉ ተንታኞች በተለይ ሁለቱን ጉምቱ ባለስልጣናት ዓለም ከሚገባው በላይ ታግሷቸዋል ሲሉ ይተቻሉ። የደቡብ ሱዳን ዘላቂ ሰላም ለ19 ወራት የዘለቀውን ግጭት በመፍታት ብቻ የሚመለስ አይደለም የሚሉት የፖለቲካ ትንታኞች ሀገሪቱ ነፃ ከመውጣቷ በፊት የነበሩት ውስብስብ ችግሮች መፍትሔ እንደሚያሻቸው ይወተውታሉ። ሙስና፣ የፖለቲካ ፓርቲዎች ዝቅጠት፣ በጎሳዎች መካከል ያለው የሻከረ ግንኙነትና ከሱዳን ጋር በነዳጅ ሽያጭ ክፍፍልና የግዛት ይገባኛል ጥያቄ የተፈጠረውን ውጥረት በቀዳሚነት ይጠቅሳሉ። በመንግስትና በገዢው ፓርቲ ውስጥ በተንሰራፋው ሙስና ምክንያት የመሠረተ ልማት፣ ትምህርትና ጤና ስራዎች አልተከወኑም። ወጣት ደቡብ ሱዳናውያን የስርዓት ጥነትና የኑሮ ውድነት ችግሮች አሉባቸው። ካሪን ደግሩይልና ተቋማቸው የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን መፍትሄ ያጣው ቀውስ አሁንም ዜጎችን ለስደት መዳረጉን ይቀጥላል የሚል ስጋት ገብቷቸዋል። እንደ አለመታደል ሆኖ ግጭቱን ለመፍታት የሚደረገው ጥረት ሲመክን ተመልክተናል። የሰብአዊ ቀብስም አስከፊ እየሆነ ነው። አሁንም የመኖሪያ ቀያቸውን ጥለው ወደ ጎረቤት ሀገሮች የሚሰደዱ ደቡብ ሱዳናውያን ቁጥር እየጨመረ ነው። በመጪዎቹ ጊዜያትም ይህ ቁጥር ይጨምራል የሚል ስጋት አለን። ከፍተኛ ቁጥር ያለው ስደተኛ ለመቀበል ራሳችንን እያዘጋጀን ነው። በኢትዮጵያ እና በኬንያ የስደተኞች መጠለያ ጣቢያዎችን እያዘጋጀን ነው። ተፋላሚ ኃይላቱ አሁን በናይል ወንዝ ግራና ቀኝ ተፋጠዋል። አንዳቸው ወደ ሌላው የሞርታር ጥይቶችን ያስወነጭፋሉ። ደቡብ ሱዳን ነፃነቷን ከተቀዳጀች አራት ዓመታትን አስቆጥራለች። የምታደምጡት ትኩረት በአፍሪካ ነው። እነሆ ከደቡብ ሱዳን ወደ ናይጄሪያ ልንሄድ ነው። አሁንም አብራችሁን ነው። በሰሜን ምስራቅ ናይጄሪያ በቦርኖ ግዛት ተማሪዎች ለፈተና ተቀምጠዋል። አካባቢው በአክራሪው ደፈጣ ተዋጊ ቦኮ ሃራም ታጣቂ ቡድን የሰርጎ ገብ ጥቃቶች የደህንነት ስጋት የነበረበት በመሆኑ የተዘጋው ትምህርት ቤት የተከፈተው ለማጠቃለያ ፈተና ነበር። ለትምህርት ፈተና የተቀመጡት ተማሪዎች ድንገት በቦኮ ሃራም የጭነት መኪናዎች ተጭነው ወደማያውቁት ጫካ ተወሰዱ። ይህ ከሆነ ከዓመት በላይ አለፈው። ከ276 እንስት ተማሪዎች መካከል የተወሰኑት ከታጣቂ ቡድኑ መምለጣቸው ቢነገርም አሁንም ስንት እንደቀሩ አይታወቅም። ከ200 በላይ ተማሪዎች እንደሆኑ ይገመታል። የተማሪዎቹ መታገት በወላጆቻቸው የቺቦክ ነዋሪዎችና ናይጄሪያውያን ዘንድ መጀመሪያ ሐዘን ቀጥሎ ደግሞ ቁጣ መቀስቀሱ አልቀረም። በሳምንቱ ልጆቻችንን መልሳችሁ አምጡልን ብሪንግ ባ ከአውርገርልስ የተሰኘ ዘመቻ ተጀመረ። የዘመቻው ዋነኛ ዓላማ በቦኮ ሃራም የታገቱትን ተማሪዎች ማስታወስና የናይጄሪያ መንግስት ላይ ጫና ማሳደር ነበር። በማህበራዊ ድረገጾች የተጀመረው ዘመቻ በናይጄሪያ ብቻ ሳይሆን በመላው ዓለም ደጋፊዎችን ለማፍራት ጊዜ አልወሰደበትም። ፓኪስታናዊቷ የሴቶች መብት አቀንቃኝ ማላላ ዩሱፍ ዛይ፣ የአሜሪካ ቀዳማዊት እመቤት ሚሼል ኦባማን የመሳሰሉ ተጽዕኖ ፈጣሪዎች ከዘመቻው ጎን ቆሙ። ይህ ሁሉ ሲሆን ግን የተሰናባችው የናይጄሪያ ፕሬዝደንት ጉድላክ ጆናታን መንግስት ይህ ነው የሚባል እርምጃ መውሰድ አልቻለም። የቀድሞው ፕሬዝደንት ጉድላክ ጆናታን የዘመቻውን አስተባባሪዎች አግኝተው ለማነጋገር እንኳን ፈቃደኛ አልነበሩም። ከአንድ ዓመት በላይ ልጆቻችንን መልሱልን የሚል መፈክር አንግበው በቦኮ ሃራም ለታጠቁ ታዳጊ ተማሪዎች ሲጮሁ የከረሙት የዘመቻው አስተባባሪዎች ለመጀመሪያ ጊዜ ከአዲሱ ፕሬዝደንት ጋር ተገናኝተው ተነጋግረዋል። የዘመቻው አስተባባሪዎች የናይጄሪያ መንግስት የታገቱትን ከሁለት መቶ በላይ ሴቶች ለማስለቀቅ የታየበትን ቸልተኝነትም ነቅፈዋል። የዘመቻው መሪ ኦቢ ኤዝክዌዚሊ የናይጄሪያ መንግስት የታገቱትን ተማሪዎች ለማስፈታት ጊዜው አሁን ነው ሲሉ ተደምጠዋል። የተከበሩ ፕሬዝዳንት፣ የመጀመሪያ ጥያቄያችን የታገቱት የቺቦክ ልጆች ተቀባይነት ሊኖረው ከሚችል ጊዜ በላይ በገዳዮች እጅ ቆይቷል። አሁን መንግስታችን ልጆቻችንን መልሶ የሚያመጣበት ጊዜ ነው። ምንም ጊዜ የለም። የተከበሩ ፕሬዝዳንት፣ የቺቦክ ሴቶች ልጆቻችንን በፍጥነት እንዲያስለቅቁልን እንጠይቃለን። ቦኮ ሀራም የካሜሩን ምክትል ጠቅላይ ሚኒስትር ባለቤትን ጨምሮ ከ200 በላይ ሴቶች ማገቱን የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል ያወጣው ዘገባ ያትታል። አዲሱ የናይጄሪያ ፕሬዚዳንት መሐመዱ ቡሃሪ ወደ ስልጣን ከመጡ በኋላ የቦኮ ሐራም ግድያና ጥቃቶች አላባሩም። ይልቁንስ በኢራቅና ሱሪያ የሚንቀሳቀሰውና ራሱን እስላማዊ መንግስት ብሎ ለሚጠራው የአይሲስ ታጣቂ ቡድን ታማኝነቱን የገለጠው ቦኮ ሐራም ለመጀመሪያ ጊዜ የናይጄሪያ ወታደርን በስለት ሲቀላ የሚታይበትን ቪዲዮ ይፋ አድርጓል። ፕሬዚደንት መሐመዱ ቡሃሪ የዘመቻው አስተባባሪዎች የቺቦክ ሴቶች ልጆች እንዳይረሱ ያደረጉትን ጥረት አድንቀው መንግስታቸው ከጎረቤት አገሮች ጋር በመተባበር የሰርጎ ገብ ጥቃቱን ለማስቆም እየሰራ መሆኑን ተናግረዋል። ይሁንና አሁንም በቦኮ ሀራም እጅ የሚገኙትን ተማሪዎች ለማስለቀቅ በተለየ የሚደረግ ጥረት ስለመኖሩ የተናገሩት ነገር የለም። የዘመቻው አስተባባሪዎች በኦቢ ኤዜክዌሲሊ በኩል ባስተላለፉት መልእክት ግን የናይጄሪያ መንግስት የቺቦክ ሴቶች ልጆችን ለማስለቀቅ የሚያደርገው ጥረት አሊያም የሚያሳየው ቸልተኝነት ከፍ ያለ ትርጉም እንደሚኖረው አስታውቀዋል። የቺቦክ ሴት ልጆችን መታደግ መንግስት ለእያንዳንዱ ናይጄሪያዊ ነፍስ ደህንነትና ክብር ያለውን ዋጋ የሚያሳይበትና ጠንካራ መልእክት የሚያስተላልፍበት ይሆናል። በሁለተኛ ደረጃ እንደ ቺቦክ ማህበረሰብ ተከታታይና የተደራጀ የምላሽ አሰጣጥ እንዲኖር እንጠይቃለን። የቺቦክ ሴት ልጆች ወላጆች ልጆቻቸው በታገቱበት ያለፉት 450 ቀናት የተደራጀ ምላሽ አልተሰጣቸውም። የዘመቻው አስተባባሪዎች ከፕሬዝደንቱ ጋር ከተነጋገሩ በኋላ የቦኮ ሀራም ታጣቂ ቡድን የያዛቸውን ከ200 በላይ የቺቦክ ሴት ልጆች ለመልቀቅ ከናይጄሪያ መንግስት ጋር መደራደር እንደሚፈልግ ማስታወቁን አሶሽየትድ ፕሬስ የዜና ወኪል ዘግቧል። አሶሽትድ ፕሬስ ያነጋገራቸውና ቦኮ ሃራም ከናይጄሪያ መንግስት ጋር በሚያደርገው ድርድር ተሳታፊ ናቸው የተባሉ የሰብአዊ መብት አቀንቃኝ ጥያቄው ለቀድሞ ፕሬዚደንት ጉድላክ ጆናታን ቀርቦ እንደነበር አስታውሰው፣ ታጣቂ ቡድኑ የቺቦክ ልጃገረዶችን ሲለቅ በምትኩ በእስር ላይ የሚገኙ 16 አባላቱ እንዲፈቱለት ይፈልጋል ብለዋል። ላለፈው አንድ ዓመት በድርድሩ ተሳታፊ የነበሩ ፍሬድ ኢኖ የተባሉ ፖለቲከኛ በበኩላቸው ሌላ የእድል መስኮት ተከፈተ በማለት መልካም አጋጣሚ መምጣቱን ለአሶሽትድ ፕሬስ ተናግረዋል። የናይጄሪያ መንግስት ከቦኮ ሀራም ታጣቂ ቡድን ጋር ተደጋጋሚ ድርድሮች ቢያካሄድም በደህንነት ተቋማቱ የተከፋፈለ አቋምና ጣልቃ ገብነት አንዳቸውም ፍሬ ማፍራት አልቻሉም። የቺቦክ ሴት ህፃናትን ለማስለቀቅ የሚደረገውን ጥረት የሚያስተባብሩትም የሆኑ የቦኮ ሀራምን እርምጃዎች በጥንቃቄ የሚከታተሉት የጸጥታ ተንታኞች የናይጄሪያ መንግስት የሳይንስ ፈተና ለመውሰድ በዝግጅት ላይ ሳሉ የታገቱትን ልጃገረዶችን ለማስለቀቅ ዘገምተኛ ነው ሲሉ ይተቻሉ። የዘመቻው አስተባባሪዎች የናይጄሪያን የፕሬዝዳንትነት መንበረ ስልጣን ከተቆናጠጡ አምስተኛ ሳምንት ለሆናቸው መሐመዱ ቡሀሪ ያቀረቡት ጥያቄም ይህንኑ የሚያጎላ ነበር። የተከበሩ ፕሬዝዳንት፣ በሰሜን ምስራቅ ናይጄሪያ የተከሰቱትን ጉዳዮች በተለይም ከቺቦክ የታገቱትን ሴት ተማሪዎች ጉዳይ የሚመረምር አንድ ኮሚቴ ሊቋቋም ይገባል። የፕሬዝዳንቱ እውነት አጣሪ ኮሚቴ በቺቦክ ሴት ልጆች ዘገባ ላይ ይፋ እንዲያደርግ እንጠይቃለን። ይህ ምስጢሩን ባይፈታውም ልጆቹ ከታገቱ በኋላ የተፈጠሩ አለመግባባቶችንና ጭቅጭቆችን በማቅለል የቺቦክ ሴት ልጆችን ለመታደግ መንገድ ይከፍታል። በናይጄሪያ ፕሬዚዳንት ሄዶ ሌላ ፕሬዝደንት ተተክቷል። ቦኮ ሃራም ግን ዛሬም ልጃገሮቹን እንዳገተ ይገኛል። የእናቶችና የመብት ተሟጋቾች ድምፅም ልጆቻችንን መልሳችሁ አምጡልን እያለ ድጋግሞ ያስተጋባል።